በወሎና አካባቢው እየተባባሰ በመጣው ጦርነት ሳቢያ የደህንነት ስጋት ላይ መውደቃቸውን አስተያየታቸውን የሰጡ የሀይቅ ከተማ ነዋሪዎች ገልጠዋል። ለዝርዝሩ መስፍን አራጌ የስማቸውን መጠቀስ ያልተስማሙ የከተማዋ ነዋሪ ለአሜሪካ ድምጽ ሬዲዮ በስልክ በሰጡት አስተያየት እንደተናገሩት በከተማዋ ዙሪያ የሚደረገው ከባድ ውጊያ ሶስት ቀናት አልፈውታል። ሀይቅ ያው ዙሪያዋን ተኩሰለ እንግዲህ እኛ መሀል ላይ ነን ያለ ነው። ዛሬ ሶስተኛ ቀናት አሁንም ውጊያ ነው። በቃ የጥይ ድምፅ በጆሮችን እያለፈ ነው። ዙሪያውን የከበቧቸው አካባቢዎች ስማቸው ይታወቃል። እዚህ ሸሙሰ ተራራውና እዛው ከተማው ከተማ ውስጥ ማለት ነው። የደረሰውን ሰብአዊና ቁሳዊ ጉዳት ለማወቅ እንዳልቻሉ አስተያየት ሰጪው ይናገራሉ። አሁን ቤቶች እንዳለ ማወቅ አትችልም። እኛም መውጣት አንችልም። ፍንጣሪ ይመታናል ብለን ይሄ ተባራሪ ጥይት መውጣት አልቻልም። እኛም ከቤት መውጣት አንችልም። እዛው ግራውንድ ውስጥ አንደርግራውንድ ውስጥ ነው ያለ ነው። የኛ ቤት ራሱ የተወሰነ ፍንጣሪ አርፎበታል። የስማቸውንም መጠቀስ ያልፈለጉ ሌላ አስተያየት ሰጪ ከሐይቅ ከተማ በሰላሳ ኪሎ ሜትር ርቀት ላይ በምትገኘውና የአምባሰል ወረዳ ከተማ በሆነችው ውጫሌ ሰሞኑን በነበረ ውጊያ ከሀያ በላይ ንጹሐን ሰዎች ሳይሞቱ እንዳልቀሩ ጠቁመው ከነዚህም የአንድ ቤተሰብ አባላት የሆኑ አምስት ሰዎች አንድ ቤት ውስጥ እንዳሉ በከባድ መሳሪያ ጥቃት መገደላቸውን ተናግረዋል። አሁንም በሐይቅ ዙሪያ በሚካሄደው ጦርነት ከፍተኛ ሰብአዊ ጉዳት መድረሱን የጠቆሙት አስተያየት ሰጪው የከባድና የቀላል መሳሪያ ተኩስ ልውውጥ በከተማ ውስጥ ይሰማል ነው ያሉት። የመብራት አገልግሎት አለመኖሩንና የመጠጥ ውሃና የስልክ አገልግሎትን መቆራረጡን ሀክለው ገልጸዋል። የህውሀት ኃይሎች የሐይቅንና የቢስቲማ ከተሞችን መቆጣጠራቸውን የኮምቦልቻንና የደሴ ከተሞችን ደግሞ በመድፍ ቀለበት ማስገባታቸውን ጠቅሶ የትግራይ ቴሌቪዥን ትናንት ዘግቧል ነበር ይህን የሚያስተባብሉት የሀይቅ ከተማ ከንቲባ ከበደ ካሳ የህዋት ኃይሎች ከተማዋን አልተቆጣጠሩም ከተማዋ ውስጥም አልገቡም ይላሉ ዛሬ እኩለ ቀን ላይ በሰጡት አስተያየት ያልደረሱበትን ደርሰንበታል ያያዙትን ይዘነዋል የሚባሉ ቀድሞ የሚተላለፉ መልዕክቶች አሉ የእነሱ ተላላኪዎችና ሰርጎ ገቦችም ቀድሞ በየከተሞቹ እየገቡ ስለሆነ እየረበሹ ያሉት በከተማዋ ዙሪያ ጦርነት እየተካሄደ መሆኑን ግን አረጋግጠዋል በከተማዋ ዙሪያ በተለይ በስተ እና በሰሜን ምዕራብ አቅጣጫ ውጊያዎች፣ የተኩስ ድምፅ በከፍተኛ ሁኔታ ይሰማል። ነገር ግን ከተማ ላይ አልገቡም። ከተማው በአገር መከላከያ ሰራዊት አባላት ቁጥጥር ስር ያለና ከተማው አጠቃላይ የአገር መከላከያ ሰራዊት ተፋደመ ያለበት ሁኔታ ነው ያለው። ሕዝቡም ከፀጥታ ኃይሉ ጋር ተቀናጅቶ ከተማዋን በመከላከል ላይ መሆኑን አስረድተዋል። የአገር መከላከያ ሰራዊት የሕዝብ ግንኙነት ትናንት ባወጣው መግለጫ ህወሓት አገር የማፍረስ ሕልሙን ለማሳካት የገበሬ አዝመራ አጭዶ ከመውሰድ እና ንብረት ከመዝረፍ እንዲሁም ከማውደን በተጨማሪ በወሎ መርሳና ሀራ ጭፍራ በኩል ከፍተኛ ቁጥር ያለው ኃይል አሰማርቷል ብለዋል። መግለጫው የተለያዩ የጸጥታ አካላት ተጋድሎ ና የህዝብ ድጋፍ ተጠናክሮ መቀጠሉን አመልክቶ ወደ ደሴና ኮምቦልቻ ከተሞች ሰርገው ገብተው ነበር ያላቸውንና ውዥንብር ፈጣሪዎች ሲል የገለጻቸውን አስራ ሰባት ሰዎች በቁጥጥር ስር መዋላቸውን ጠቅሰዋል ይሁን እንጂ መግለጫው በቁጥጥር ስር የዋሉት አካላት ስላደረጉት ውዥንብር ያለው ነገር የለም አየር ኃይሉም የህዋትን የመሳሪያ ማከማቻ የጥገና ቦታዎችን ማሰልጠኛዎችን የማዘዣ ጣቢያዎችን እና የሎጂስቲክ አቅርቦት የሚያቀርቡ እንዲሁም ሀብት የሚያሸሹ ተሽከርካሪዎችን ና ከባድ መሳሪያዎች ሰዎችን ማውደሙን ጠቅሷል። በአምባሰል ጨፌና ማርዬ እንዲሁም ከቦሩ ስላሴ በቅርብ ርቀት ውጊያዎች አሁንም እየተካሄዱ መሆናቸውን ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡ ግለሰቦች ተናግረዋል። ለአሜሪካ ድምጽ ሬዲዮ ለተጠናቀረው ዘገባ መስፍን አራቂ